በሰሜኑ ኢትዮጵያ አካባቢዎች የጸጥታ ስጋት ቢኖርም ጉዞቸውን በስኬት ለማጠናቀቅ መዘጋጀታቸውን ግን የአድዋ ድል ስምንተኛ ዙር ተጓዦች ያረጋገጡ። ተጓዦቹ በአካባቢው ያለውን እውነታ በመረዳት የሰብአዊ ድጋፍ እንዲደርስ በሚደረግበት ስራ ላይም ትኩረት ሰጥተው እንደሚያከናውኑ አስታውቀዋል ይለናል። መስፍን አድራጌ ጉዞውን እስከ ኪሊማንጃሮ ተራራ በማዝለቅ የአድዋን አፍሪካዊነት የማጠናቀር ስራ ይሰራል መባሉን ጠቅሶ ባደረሰን ዘገባው ቀጥሎ ይቀርባል። 125 ተጓዦችን አካተው 125ኛውን የአድዋ የድል በዓል ለመዘከር ጥር ዘጠኝ የተነሱት የጉዞ አድዋ ስምንተኛ ምንተኛ ዙር የእግር ተጓዦች ደሴ ከተማ ሲገቡ ደማቅ አቀባበል ተደርጎላቸዋል። ጉዞው ከወትሮ በተለየ ዓለም አቀፍ የጤና አገራዊ ጸጥታ ስጋቶች በሚስተዋሉበት ወቅት ነው የሚካሄደው። ይህ የአድዋ ተጓዦችን የሚያሳስባቸው አይመስልም። ከአስተባባሪው ያሬድ ሹመቴ መግለጫ ለመረዳት እንደተቻለው ሀገራችን ኢትዮጵያ አሁን ያለችበት ወቅታዊ ሁኔታ እንደዚሁም በዓለም ላይ ያለው የኮቪድ ወረርሽኝ ሁኔታ ጉዟችን ላይ ቀጥተኛ የሆነ አሉታዊ ተጽዕኖ አለው። ትግሉን ያበረታዋል ማለት ነው። ትግሉ በረታ ማለት ለአድዋ ቀረበ ማለት ነው። በእኛ እምነት አድዋ ትግል ስለሆነ አድዋ ድል ከመሆኑ በፊት ትግል ነው። እኛ ድሉን ነበር እስካሁን የምናከብረው። አሁን ደግሞ በትግሉ መሀልም የማለፍ አጋጣሚዎች ተፈጥረዋል። ስለዚህ ወን የሚጠይቅ ስለሆነ የበለጠ ዋጋ ማስከፈሉን ይጨምረዋል እንጂ በዚህ የተነሳ እናቆመው እናቋርጦ ብለን የምንቆምበት አለመሆኑን የምናሳይበት ዘመን ነው። በጣም በሚገርም ሁኔታ ተመዝጋቢውም ተጓዡም ካለፉት ከአምና ከነበሩት ዓመታት በሙሉ ዘንድሮ እንደው ሰው አይኖረን ብለን ስንዘጋ ጭራሽ የሰውም የተጓዡን ቁጥር መጨመሩ ስታይ ምን ያህል ለኢትዮጵያ በኢትዮጵያዊነት ለኢትዮጵያ ዋጋ ላለው ነገር መሰለፍ የሚችል ሰው መኖሩን የሚያሳይ ነው። ለመታገል በትጉሉ ስለማለፍ የወሰኑ የቆረጡ ብዙ ጀግኖች ያሉባት ሀገር መሆኗን የሚያሳይ ነው። በመንግስትና በህወሀት መካከል የተካሄደው ጦርነት ከተገባደደ በጣት የሚቆጠሩ ወራት ነው ያለፉት። አሁንም ግን በአካባቢው ለደህንነት የሚያሰጉ አጋጣሚዎች ሊፈጠሩ ይችላሉ የሚሉ ወገኖች አልጠፉም። ሰሜኑ የሀገራችን ክፍል በትግራይ በመንግስትና ትግራይን በሚያስተዳድረው አካል መካከል በተፈጠረው ግጭት እኛ የምንሄድበትም ቦታ ወደዛ በመሆኑ ስጋት መፈጠሩ አልቀረም። ግን ህዝቡም ደግሞ ምን አይነት ሁኔታ ውስጥ ነው ያለው? ምን ችግር እያየ ነው? እንደ ኢትዮጵያዊነት የትግራይ ህዝብ የኢትዮጵያ አንድ አካል አድርጎ አይቶ ችግሩን መከራውን እስከ ዛሬ ስናስቸግረው ስለኖርን እንደ የትኛውም ኢትዮጵያዊ በአካባቢው ስናልፍ እያበላ እያጠጣ እያስተናገደ አልጋውን እየለቀቀም ያሳድረን ነው። እንደ ሁሉም ኢትዮጵያዊ ስናስቸግረው የኖርነውም ህዝብ ያለበትን ችግር አብረን መካፈል አለብን። ስጋቱን መስጋት አለብን እንጂ ፈርተን መቀመጡ ሳይሆን ሄደን በትክክል ያለውን ትክክል ያለውን ተጨባጭ ሁኔታ አይቶ ለህዝብ ማሳወቅ ድምፅ መሆንም በራሱ ቀላል ነገር አይደለም። ያሬድ ከአሜሪካ ድምፅ ሬዲዮ ጋር በነበረው ቆይታ እንዳስረዳው ጦርነቱ በተካሄደባቸው የሰሜን ኢትዮጵያ አካባቢዎች የሚኖሩ ወገኖች ሰ አዊ ድጋፍ እንዲደርሳቸው ስራዎች ይሰራሉ። በእኛ እምነት የምንንቀሳቀስበት የምንሄድበት ቦታ በሙሉ አድዋን የሚዘክር እንዲሆን ከህዝብ ጎን ሆነን ደግሞ ህዝቡ ምን ችግር ነው የገጠመው ብለን በማየት ይህንን ቃለ መጠይቅ በምንሰጥበት ማግስት በጣም ትልቅ ግዙፍ ብሔራዊ ንቅናቄ እንጀምራለን። የእርዳታ ማሰባሰብ ተግባር በየመጣንበትም መንገድ ደሴን ጨምሮ በሁሉም ቦታዎች ላይ ኃላፊነት አደራ እየሰጠን የመጣ ነው። ከሰኞ ጀምሮ ከግሎባል አሊያንስ ጋር ጥምረት ፈጥረናል። የእርዳታ ማሰባሰብ ተግባር እናከናወ እናከናውናለን። ጦርነት የተካሄደበት ቦታ ሰብዓዊ ቀውስ ሁልጊዜም ሁሉም ቦታ ላይ ያጋጥማል። ስለዚህ ይህንንም መድረስ አለብን ብለን ስለምናምን በዛ እየሰራን ያለነው የዘንድሮ የአድዋ ድል በዓል ትልቁ ተልዕኮ የአድዋ ውለታ ግዴታም ስላለብን ሰብዓዊ ተልዕኳችንንም አንድ ላይ ከታሪክ መዘከሩ ጎን ለጎን አድርገን ትልቅ ግብ አድርገን ነያዝ ነው። 140157 ሰዎችን አጥቅቶ 2126 ኢትዮጵያውያንን ለሞት የዳረገው የኮሮና ቫይረስም ሌላው የጉዞዋቸው እክል ሆኖ አልቀረም። የኮቪድ ወረርሽኝ ጥንቃቄ የሚፈልግ ጉዳይ ስለሆነ ምርመራ አካሄደን ከተጓዦች መካከል አምስት ልጆች ተገኘባቸው ቫይረሱ። ስለዚህ እነሱ አስራ አምስት ቀናት ተለይተው እንዲቀመጡ ተደርጎ ሕክምናዎችም ደስ ተደርጎ ከቫይረሱ ሙሉ ለሙሉ ማገገማቸው ከተረጋገጠ በኋላ ወደ ጉዞ መልሰው እንዲቀላቀሉ አድርገናል። ይሄ ከዚህ ቀደም ከነበሩን በተለየ መንገድ ከሕዝብ ጋር ያለን ግንኙነትም ያው ግደባለው በዛም ስለዚህ በተወሰነ መንገድ አንዳንድ የምናደርጋቸው ሕዝብ መሀል ላይ የምናደርጋቸው ኢንተራክሽኖች ቀነስ አድርገናል። በጤና ሙያ የተሰማሩትና ተጓዦቹን በሙያቸው እያገዙ አድዋን እየዘከሩ ከሚንቀሳቀሱት መሀል አንዷ ሀብል አሸናፊ ናቸው። በመንገዳቸው ሊያጋጥማቸው የሚችሉ የጤና እክሎችን ባልደረቦቻቸው ጋር በመሆን የመከላከልና የማከም ስራ ይሰራሉ። የተለየ ያጋጠመን ነገር ሆ መክሰል መላቅ ውሃ መቋጠር እጣቶች ላይ ምናምን ስለሚሆን የእሱ ችግር ነው እንጂ ያ ከፋ ችግር ሌላም ጤና ባለሙያዎች አሉ። የመጀመሪያ ህክምና እርዳታ እየሰጠናቸው ነው የምንጓቸው። የተሟላ መጀመሪያ ህክምና እርዳታ መስጫ ኪቶች አሉ። ለድንገተኛ ህመሞች ማስታገሻ የሚሆኑ መድኃኒቶች ይዘናል። ከዛ በተጨማሪ ይስላሉ። የጤና ጣቢያ የሚያስፈልግበት ሁኔታ ካሉ አቅራቢያ እስካሁን አላጋጠመንም። በእርግጥ አቅራቢያ ወደሚገኙ ስላ የጤና ጣቢያ ነው የምንወስዳቸው በጉዞአችን ካጋጠሙን ችግሮች ይልቅ መልካሙ ነገር ይበልጣል ይላሉ ባለሙያዋ ዳዊነት እየቀረ ወይ የተረሳ ወይ ፋሽን ሆኖ ያለፈበት ነገር ሳይሆን መቼ ቢሆን አይቀፋ ነገር መሆኑን ያየ ነው መሬት እየሳሙ እልል እያሉ እየመረቁ እግዚአብሔር በመንገዳችሁ ይከተላችሁ አላህ ይጠብቃችሁ እያሉ እየለመኑልን እያመሰገኑ ዶ እናረጋለን አይዟችሁ በርቱ እያሉን እናቶች አባቶች ከመቀነታቸው ፈተው ውሀ ካልገዛም ብለው የሚገለገሉ ውሉ እና መቼም ቢሆን ኢትዮጵያዊነት እንደማይጠፋ የሚያሳይ ነገር ነው። በጣም ከፍተኛውን አቀባበል ነው የሚደረግለት። የተጓዥ ቡድኑ አባል ወጣት ቴዎድሮስ ዳኛቸውም ጉዞ በአግባቡ ያልተነገረለትን አድዋን እየተሻለ እንዳውቀው ረድቶኛል በማለት ነበር የገለጸው። የታሪክ ተማሪ አይደለሁም፣ ነገር ግን ያው ታሪክን ሀገር ውስጥ ስትኖር ታሪክን ማወቅ ስላለበት አድዋ የሚለው ነገር ሀገር ውስጥ ሲከበር አያሉ የመንግስት መስሪያ ቤቶች የተዘጉ የአድዋ ድል በዓል ምናምን የተባለ ያው ሲከበር እሰማሉ ብዙ ጊዜ አያሉ። ግን አድዋ ማለት ምን ማለት እንደሆነ በደንብ አላውቀውም። ያው አንዳንድ መጽሔቶች ምናምን ቀንጨብ በሚሉ ነገሮችን እንጂ ማነቦ ይህን ያክል ዲፕ እውቀቱ የለኝም። ስለዚህ ሁል ጊዜ በየአመቱ ሲጓዙ ሳይ ውስጤን በቃ ይሄ ሀገራዊ ኢትዮጵያዊ ሆኜ ይህን ነገሮች ማ ማወቅ አለብኝ ሀገሬን ታሪክ በማለት ይህን ታሪክ ለማወቅ ደግሞ ያው ወደዚህ ተሳታፊ ለመሆን ዘንድሮ ተቀላቅያለ አድዋ የአፍሪካ ድል የሚል መሪ ሀሳብ ያነገበው የዘንድሮ ጉዞ መቋጫውን በሰሜናዊ ምስራቅ ታንዛኒያ ኪሊማንጃሮ ተራራ ላይ ያደርጋል። እንደ ጉዞ አስተባባሪ ያሬድ ሹመቴ ጉዟችን ዋና መሪ ሀሳብ አፍሪካ የአድዋ ድል እንደ ማለታችን ሁሉ የአፍሪካ ሕብረትን ሰንደቅ ዓላማ በጉዟችን ላይ ያካተናል። ከዛ ተጨማሪ ደግሞ በየዓመቱም ሊደጋገም በሚችል ሁኔታ ለመጀመሪያ ጊዜ ዘንድሮ የአድዋ ድል በዓልን በአፍሪካ የመጨረሻው ከፍታ ቦታ ላይ ለማክበርና እዛ መታሰቢያም እንዲሆን ሲሆን የዋዳዋን ምስል መፈክራችንን የአፍሪካ ሕብረትን ሰንደቅ ዓላማ እንደዚሁም የኢትዮጵያን ሰንደቅ ዓላማ ይዘን የአፍሪካ የመጨረሻው ጫፍ የሆነው ኪሊማንጀሮ ተራራን የመውጣት እዛም ወጥቶ ሰንደቅ የማውለብለብ ስነስርዓት በዘንድሮ ዝግጅት ላይ ያካተናል። ይህም ደግሞ የአፍሪካ ሚዲያዎችን ለመሳብና በቀጣይ ዓመታት ሌሎች አፍሪካውያን በዚህ ጉዞ ላይ ተሳታፊ እንዲሆኑ ጥሪ ለማድረግና የበለጠ አፍሪካዊ መልክ እንዲኖረው ለማድረግ ያሰብንበት ስለሆነ ዘንድሮ ለየት የሚለው ትልቁ ነገር በአፍሪካ ደረጃ የመጀመሪያውን መደላድል የሚፈጥር በር የሚከፍት ዝግጅት ድርጅት ወይም መሪ ሀሳቦች ያካተቱበት ነው ተጓዦቹ በአድዋው ጦርነት በሶስት አውደ ግንባር በመሳተፍ ብቸኛ የሆኑት የወሎው ንጉስ ሚካኤል ያሳነጹትን ቤተ መንግስትን ጨምሮ በደሴ ከተማ የሚገኙ ታሪካዊ ቦታዎችን ጎብኝተዋል አንድ ሺ አስር ኪሎ ሜትር የሚዘልቀው ጉዞ በአርባ ስድስት ቀናት የሚጠናቀቅ ሲሆን እንደ አስፈላጊነቱ ከጸጥታና ከሌሎች ጉዳዮች ጋር በተያያዘ የሚታጠፉ ቦታዎች ሊኖሩ እንደሚችሉ ታውቋል ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ I'm kind of